the voice of America. ጠቅላይ ሚኒስትር አቢይ አህመድ ካቢናቸውን ዛሬ አሳውቀዋል ያቀረቡት ሹመትም ጸድቆላቸዋል ከሀያ ስምንቱ ሚኒስትሮች አስራ ስምንቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት እንዲሰሩ የተሾሙ ናቸው ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ ቀይ መስመሮችን አስምረዋል በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው እንደሆኑ አስገንዝበዋል። እስክንድር ፍሬው ተጨማሪ ያለው ከአዲስ አበባ እኔ፣ በዛሬ ዕለት በሕዝብ ተወካዮች ምክር ቤት ፊት ቀርቤ ሚኒስትር ሁኜ ስሾም ለሕገ መንግሥቱ ታማኝ በመሆን ከአገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል ገባለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ኃላፊነት ከመጡ በሦስት ሳምንታት ጊዜ ውስጥ የመጀመሪያውን የካቢኔ ሹምሽር አካሂደዋል። ጠቅላይ ሚኒስትሩ ለፓርላማ አባላት እንዳስረዱት የካቢኔ ሹምሽሩ ጠቅላይ ሚኒስትሩ ለፓርላማ አባላት እንዳስረዱት የካቢኔ ሹምሽሩ ኢህአዴግና መንግስት ያካሄዱትን ግምገማ ተከትሎ እየተከናወነ ነው። ባለፉት ጥቂት አመታት በሀገራችን የተከሰቱትን ችግሮች ለመፍታትና ያለው ሁኔታ ለመቀየር ድርጅታችን ኢህአዴግ ዝርዝር ግምገማ ካደረገ በኋላ የአመራር ለውጥ ማድረጉና ይህም ለውጥ በሰላማዊ መንገድ መፈጸሙ ይታወሳል። ይህ ከሆነ በኋላ የችግሩ መንስኤ በዝርዝር ጥናት የሚሻ ቢሆንም በግምገማዎቻችን ካየናቸው አንኳር አንኳር ጉዳዮች በመነሳት አንዱ መፈተሽ የፈለግ ነው የአስፈጻሚ አካላትን የማስፈጸም ብቃትን። በዚሁ መሰረት አንደኛ፣ ባለፉት አንድ አመት ተኩል ገደማ የምክር ቤት ቋሚ ኮሚቴ ክትትል ሪፖርት በዝርዝር በመገምገም ሁለተኛ፣ የአስፈጻሚ ተቋማት የአፈጻጸም ሪፖርት እንዲሁ በዝርዝር በመገምገም ሶስተኛ የሰው ሀብትና የፐብሊክ ሰርቪስ አገልግሎት አሰጣጥ ሱፐርቪዥን ክትትል ሪፖርት በዝርዝር በመገምገም አራተኛ የዋና ኦዲት የክዋኔን እና የፋይናንስ ኦዲት ሪፖርት በዝርዝር በመገምገም ሁሉም ተቋማት ከአስፈጻሚ ስራ ቤቶች ጋር ዝርዝር ግምገማ አካሂደናል። በተካሄደው ግምገማ አሁን ሕዝብ የሚያነሳቸውን ጥያቄዎች በበቂ ሁኔታ ለመመለስ እንዲያስችል የሚኒስትሮች ሽግሽግ ማድረግ አስፈላጊ መሆኑ ታምኖበታል። የካቢኔ ሽግሽግ እንዲካሄድ ምክንያት የሆነው ሁለተኛው ነጥብ ደግሞ የሴቶችን ተሳትፎ የማረጋገጥ ጉዳይ መሆኑን ጠቅላይ ሚኒስትሩ አብራርተዋል። አዲሱ ጠቅላይ ሚኒስትር የሚኒስትሮቹን ሹመት ያጸደቁት በኃላፊነት በሚቆዩባቸው ጊዜያት ሊያልፏቸው የማይገቡ ቀይ መስመሮች መኖራቸውን በማሳሰብ ጭምር ነው። የአገልግሎት አሰጣት ችግርና ሙስና አሁን የሚሾሙትም ሆኑ ባሉበት ሚኒስትር ሆነው የሚቀጥሉ የካቢኔ አባላት እንዲገነዘቡ በዚህ ምክር ቤት ፊት በታላቅ ትህትና ላቀርብላቸው የምፈልገው አንደኛ የአቅም ውስንነት ካለ ለመማር ዝግጁ እስከሆኑ ድረስ በመደጋገፍ ያንን ክፍተት መሙላት ይቻላል፣ ቶሎሬት ማድረግም ይቻላል። ነገር ግን ሁለት ሊታለፉ የማይገባቸው አንኳር አንኳር ጉዳዮች አሉ። አንደኛው ህዝብ በመንግስት ላይ ቅሬታ የሚያቀርብበት የአገልግሎት አሰጣጥ ጉዳይ፣ አሁን ያለውን አገልግሎት አሰጣጥ ሁኔታ መቀየር መቻል ግዴታና ቀይ መስመር መሆኑን መግለጽ እፈልጋለሁ። ህዝቡ የተለየ ሰርቪስ፣ የተለየ አገልግሎት አይጠብቅም። ወርቅ እንድናነጠፍ አይጠብቅም። የሚጠብቀው መታወቂያ ለማውጣት ተጨማሪ ገንዘብ ማይጠየቅ፣ መታወቂያ ለማውጣት ዘመድ አዝማድ ማስደወል የማያስፈልገው ዜጋ መሆን ይፈልጋል። ይህንን ማረጋገጥ ከነበሩትም ከሚሾሙትም በጥብቅ መንግስት የሚፈልገው መሆኑን በአንክሮ ማሳሰብ እፈልጋለሁ። ሁለተኛ በቀይ መስመርነት የሚታይና ልናልፈው የማንችለው ጉዳይ በተደራጀና ባልተደራጀ ሁኔታ ህዝቡን እያሰቃየ ያለው የሙስና ሁኔታ ነው። የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በምንመራው መስሪያ ቤት ለብክነት የሚዳርጉ ጊዜን፣ ገንዘብን፣ ንብረትን የሚያወድም ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹ ማሳሰብ እፈልጋለሁ። ብክነት ሲባል ንብረትን የሚመለከት ይሆናል። ጊዜ ሲባል አላስፈላጊ ስብሰባዎችን የሚመለከት ይሆናል። ስብሰባ ማድረግ ስንፈልግ ቅዳሜና እሁድን መጠቀም እንችላለን። ከስራ ሰዓት ውጭ መጠቀም እንችላለን። በተጨማሪ ጊዜ ሲባል አስፈላጊ የሆኑ የውጭ ጉዞዎችን ሰብሰብ ማድረግን ይጨምራል። ትኩረት አድርገን ያለን ሀብት በሙሉ አሁን ያለውን ችግር ለመፍታት እንድናውል፣ ይህ የተከበረው ምክር ቤትን ከዚህ አንጻር ከፍተኛ ክትትልና ቁጥጥር እንዲያደርግና አስፈጻሚ አካላትን እንዲደግፍ፣ ከዚህ ውጭ ባሉ ችግሮች እየተደጋገፍ እየተጋገዝን የአቅም ውስንነት ካለም በተለያየ መንገድ እነዛን እየሞላን ለመሄድ የሚያስችል መሆኑን አዲስ ተሿሚዎች ነባር አመራሮችም በእነዚህ ሁለት ጉዳዮች ጥብቅ ክትትል የሚደረግ መሆኑን በመገንዘብ በተሾሙ ማግስት ከሰራተኛቸው ጋር ዝርዝር ውይይት በማድረግ ህዝቡ ያማረባቸውን ከባቢዎች እንዲፈቱ በዚህ ምክር ቤት ፊት ለማቅረብ እፈልጋለሁ። የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ የግብርናና የእንስሳት ሀብት ሚኒስቴር የሚል ሌላ መስሪያ ቤት ፈጥረዋል። በዚህም መሰረት ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ ሰላሳ አንድ የነበረው የካቢኔ አባላት ቁጥር ከዛሬ ጀምሮ ወደ ሰላሳ ዝቅ ብሏል። ከነዚህ የካቢኔ አባላት መካከልም 28ቱ ሚኒስትሮች ናቸው። ጠቅላይ ሚኒስትር አብይ ዛሬ ያደረጉት የካቢኔ ሹምሽር የሚመለከተውም እነዚህን 28 ሚኒስትሮች ነው። ከመካከላቸው 12ቱ ባሉበት ኃላፊነት ቀጥለዋል። ስድስቱ በተመሳሳይ ኃላፊነት ወደ ሌላ የሚኒስቴር መስሪያ ቤት ተሸጋሽገዋል። እናም አዲስ የተሾሙት አስሩ ብቻ ናቸው። አዲስ ከተሾሙት መካከል የቀድሞው የፓርላማ አፈጉባኤና እስከዛሬ ደግሞ በቤልጅየም ብራስልስ የኢትዮጵያ ባለሙሉ ስልጣን አምባሳደር የነበሩት ተሾመ ቶጋ ይገኙበታል። የመንግስት ልማት ድርጅቶች ሚኒስትር በመሆን ነው የተሾሙት። የኦህዴድ ማዕከላዊ ኮሚቴ ጽፈት ቤት ምክትል ኃላፊ አቶ ብርሃኑ ጸጋይ ደግሞ ጠቅላይ አቃቤ ሕግ ሆነው ተሹመዋል። ከአንድ ሚኒስቴር መስሪያ ቤት ኃላፊነት ወደ ሌላ ከሄዱት ወይም ከተሸጋሸጉት መካከል ደግሞ እስከ ዛሬ ድረስ መከላከያ ሚኒስትር የነበሩት ሲራጅ ፈጌሳ የትራንስፖርት ሚኒስትር የማዕድን ነዳጅና የተፈጥሮ ጋዝ ሚኒስትር የነበሩት አቶ ሞቱማ መቃሳ ደግሞ የመከላከያ ሚኒስትር ሆነዋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር በመሆን የተሾሙት ደግሞ የትራንስፖርት ሚኒስትር የነበሩት አቶ አህመድ ሺዴ ናቸው። በዚህም መሰረት አቶ አህመድ በኦሮሚያ ክልል በሌላ ኃላፊነት የተሾሙትን ዶክተር ነገሪ ሌንጮን ይተካሉ። በጠቅላይ ሚኒስትር ጽህፈት ቤት በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ የነበሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤም የካቢኔ አባል በመሆን የግብርናና የእንስሳት ሀብት ሚኒስትር ሆነው ተሹመዋል። የገንዘብና የኢኮኖሚ ልማት ሚኒስትር ዶክተር አብርሃም ተከስተ፣ የውጭ ጉዳይ ሚኒስትር ዶክተር ወርቅነ ገበየው፣ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለና በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ አስመላሽ ወልደ ስላሴ ደግሞ ባሉበት ከሚቀጥሉት መካከል ናቸው። ጠቅላይ ሚኒስትሩ ይፋ ያደረጉት ይህ የመጀመሪያ የካቢኔ ሹምሽር የተለያዩ አስተያየቶችን እያስከተለ ነው። ከእነዚህ አስተያየት ሰጪዎች አንዱ የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ አዲስ ነገር አላየሁም ብለዋል። ተሿሚዎቹ የተመረጡት በጠቅላይ ሚኒስትሩ በራሳቸው ብቻ ሳይሆን በክልሎች ጭምር እንደሆነም ይገምታሉ። እኔ ብዙ ለውጥ አላየሁም። ሰዎቹ ተቀየሩት ማለት ነው። ስለዚህ ምርጫው ሙሉ በሙሉ ምናልባት እሳቸው ፍቃድ ብቻም የሆነ አልመሰለኝም። ምክንያቱም አንድ ሁለት የቀድሞ ሚኒስትሮቹ ደግሞ ክልሉ ስለምፈልጓቸው ተነስተዋል እና በምትካቸው ሌላ ረኩ ይላሉ። ስለዚህ እንግዲህ ከፌዴራሉ ደረጃ ላይ አላትነት ነው ብቃት አላቸው የተባሉቱ በመስጠት ክልሎቹ አስፈልጦ ወገኔ እንፈልገዋለሁ ማለት እንደሚቻልም ከንግግራቸው ማዳመጅ ይ አለሁ። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ አማኑኤል አብርሃም አብዛኛዎቹ ሚኒስትሮች አዲስ አይደሉም በሚለው ሀሳብ አይስማሙም። በተለይም ከውጤታማነት አንጻር ችግር አለባቸው የተባሉ የሕዝብ ጥያቄን በአግባቡ በመመለስ መልካም አስተዳደርን በማረጋገጥና ትራንስፎርሜሽኑን በማረጋገጥ ከሙስናና ብክነት የጸዳ አሰራርን በማጠናከርና አመራር አንድነትን ፈጥሮ ተግባራትን በማከናወን ረገድ ያሉበትን ሁኔታ በዝርዝር ከፈተሸ በኋላ እነዚህ ሰዎች አሁን ካሉበት መስሪያ ቤት ወደ ሌላ ቦታ ቢሄዱ የበለጠ ሊሰሩ ይችላሉ ብሎ ያመኑባቸው እንዲሸጋሸጉ ተደርገዋል። ተነስተው በነ- በምትካቸው ሌሎች አዳዲስ አመራሮች ቢመጡ ይሻላሉ የተባሉትን አስር የሚሆኑ አዳዲስ አመራሮችን አምጥተዋል። አስራ ሁለት የሚሆኑ ደግሞ በነበሩበት ስራ የተሻለ ውጤት እያስመዘገቡ ስለሆነ ባሉበት እንዲቀጥሉ ነው የተወሰነው ይሄ ማለት በአጠቃላይ ከአንድ ቦታ ወደ ሌላ ቦታ ሲዘዋወርም አዲስ ነው የሚሆነው ለዛ ቦታ ያ የተሾመ ሚኒስትር አዲስ ነው የሚሆነው በአጠቃላይ ስትታይ ከሀያ ስምንቱ የሚኒስትር ደረጃዎች ወይም የካቢኔ ሚኒስትር ደረጃዎች አስራ ሁለቱ ሲቀሩ አስራ ስድስት ላይ ለውጥ ተደርጓል ማለት ነው ይሄ ትልቅ ለውጥ ነው ተደርጎ መወሰድ ያለበት በትልቅ ለውጥነቱ ነው እንጂ አነስተኛ ነው በሚል መደረግ የለበትም በመሰረቱ ስር ነቀል ለውጥ ነው አንድ የመጨረሻ ጥያቄ ላንሳ፣ አቶ ማኑኤል እንግዲህ ከዚህ በፊት የተሸዋሚ ስም ዝርዝር ለፓርላማ ወይም በህዝብ ተወካዮች ምክር ቤት ሲቀርብ ከሚዘረዘሩት ነገሮች አንዱ ብሔር እየተባለ ይጠቀስ ነበረ። አሁኑ ላይ ብሔር የሚል ነገር አልተጠቀሰም። ይህ ምክንያቱ ምንድን ነው? እንግዲህ ዋናው ጉዳይ ይሄ የካቢኔ አባላት መላ ሀገሪቱን የሚያገለግሉ በመሆናቸው ሁሉንም የሀገሪቱን ህዝቦች በእኩል ዓይን የሚያዩ ሁሉንም አካባቢዎች እንደየአካባቢ ህዝብ በማየት የሚፈለግባቸውን ኃላፊነት ሊወጡ ይችላሉ ተብሎ ታምኖባቸው የመጡ መሆናቸው ትልቁን ቦታ የሚይዝ ነው የሚሆነው። የካቢኔ ቦታዎች ውስን ከመሆናቸው አንጻር በብቃት ሁሉንም የሚያገለግሉ መምጣት እንዳለባቸው ታምኖበት የተሰራ አድርጌ ነው የምወስደው። ከ2007ቱ አገር አቀፍ ምርጫ በኋላ በኢህአዴግ የሚመራው መንግስት አዲስ ካቢኔ ወይም ሹምሽር ይፋ ሲያደርግ ያአሁኑ ለሶስተኛ ጊዜ ነው። የኢትዮጵያ የህዝብ ተወካዮች ምክር ቤት በዛሬ ውለው በሂደት ሲታይ የቆየውን የአፈ ጉባኤ አባዱላ ገመዳ የመልቀቂያ ጥያቄም ተቀብሏል። በምትካቸውም ወይዘሮ ሙፈሪያት ካሚልን መርጧል። ወይዘሮ ሙፈሪያት የኢትዮጵያን ፓርላማ በአፈ ጉባኤነት ለመምራት ባለፉት 27 ዓመታት ውስጥ የመጀመሪያዋ ሴት ሆነዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።